በደቡብ ብሔር ብሔረሰቦችና ህዝቦች ክልል በደራሽ ወረዳ አመራር አባሎች የድርጅቱን ልሳን ጋዜጣ በማከፋፈላቸውና በመሸጣቸው ምክንያት መታሰራቸውን የመላ ኢትዮጵያ አንድነት ድርጅት መኢአድ አስታወቀ። መለስካቸው አምሃ ዝርዝሩን ይዟል። የመላ ኢትዮጵያ አንድነት ድርጅት ምክትል ሊቀመንበር አቶ ሙሉጌታ አበበ ለቪኦኤ ዛሬ እንዳስታወቁት በደቡብ ብሔር ብሔረሰቦችና ህዝቦች ብሔራዊ ክልላዊ መንግስት በሰገን ህዝቦች ዞን በተለይም በደራሼ ወረዳ አንዳንድ የአመራር አባሎቻቸው ከህግ አሰራር ውጭ እንደታሰሩና ማስፈራሪያ እየተሰነዘረባቸው ይገኛሉ። ለአመታት ህትመት አቋርጦ የነበረው የመኢአድ ልሳን የሆነው አንድነት የተሰኘው ጋዜጣ ህትመት ጀምሮ ለስርጭት መብቃቱ የእስሩ መንስኤ እንደሆነም አቶ ሙሉጌታ ያስረዳሉ። በደራሼ ወረዳ ተፈጽሟል ያሉት ደግሞ የወረዳ ፖሊስ ጋዜጣውን ከሚያነቡ እየቀማ ከመቅደድ ጀምሮ ሲያነቡ የተገኙትንም እስከ ማሰር ደርሷል፣ ያሉ አቶ ሙሉጌታ አበበ በቤቱ ጋዜጣው ሲነበብ በመገኘት የንግድ ቤት ነው፣ ጠጅ ቤት ነው፣ ጋዜጣውን ማንም ሰው ደስቶ ገብቶ ሊያነብ ይችላል፣ እዛ ቦታ ላይ እና እሱን እና ቤተሰቦቹን ጨምሮ እስር ላይ ነው ያሉት። ከመሸ ጀምሮ ነው የታሰሩት፣ ከትላንት በስተያ ጀምሮ ነው የታሰሩት። አሁንም እስር ላይ እንደሆኑ ነው ያለን መረጃ። የመያድ አባላት ደግሞ አቶ ግርማ የተባሉ የማዕከላዊ ምክር ቤት አባል ናቸው። የመያድ እንደዚሁ ጋዜጣውን በመሸጣቸው እስር ላይ ይገኛሉ። ሲሳይ የተባሉ ሲሳይ ዳንኤል የመያድ የወጣቶች ጉዳይ ኃላፊ ነው። እሱም እንደዚሁ ታስሮ ተፈቶ እንደገና የአካባቢ መጥሪያ በዛሬው እለት እንደደረሰው ለማወቅ ችለናል። እስር የተፈጸመው በደራሽ ወረዳ ብቻ ይሁን እንጂ ወከባውና ማስፈራራቱ ጋዜጣው የሚሰራጭባቸው የሀገሪቱ ክፍሎች ሁሉ የሚታይ ነው ይላሉ አቶ ሙሉጌታ። ይሁንና በደቡብ ከሌላው ስፍራ ሁሉ በድርጅቱ አባላት ላይ በደል እየተፈጸመ ነው ባይ ናቸው። ከደቡብ ሳንወጣ እንደዚሁ በሲዳማ ዞን የመያጅ ማዕከላዊ ስራ አስፈጻሚ አባልና የደቡብ ከተና ተጠሪ አቶ አቻ ለገሰ የተባሉት ከትላንት ወዲያ ቤታቸው ድረስ እስከ ሲዳማ ዞን ፖሊስ ሄዶ ፈልጎ አጧቸዋል። እንደገናም ትፈለጋለህ ተብሎ ተደውሎላቸዋል። ሄደው ለምን ነው የምንፈለገው ብለው ሲጠይቁ ጋዜጣ እያሰራጨ እንደሆነ የተፈለጉበት ጉዳይ ይሄ እንደሆነና የፈለጋቸው ፖሊስ ግን ለጊዜው እንደሌለም ሲፈለጉ ይመጣሉ ተብለው ዛሬ እንደገና ከወረዳ ወደ ሐዋሳ እየገቡ ነው፣ ለዚሁ ለሚፈለጉበት ጉዳይ የሰገን ህዝቦች ዞን ደራሼ ወረዳ ከሁሉም በተለየ መንገድ በአባሎቻቸው ላይ እስራት እየፈጸመ እንደሆነ የሚናገሩት አቶ ሙርጌታ የመያድ ከፍተኛ አመራር ናቸው ያሏቸው አቶ ጌልጌሎ ከወይታ የደረሰባቸውን ለቪኦኤ አስረድተዋል። ይህንንም መመሪያ የእኛ ከፍተኛ አመራር የሆኑት አቶ ጌልጌሎ ሄደው የወረዳውን አስተዳደር በመጥን ሲጠይቁ አሁ ይህንን ከድርጅት ጉዳይና ከፖሊስ ጋር ተነጋግረን ማደርገው እኔ ነኝ። አንተም ለመሞት የተዘጋጀ ሰው ነህ። እንዴት አንተ ታከፋፈላለህ? ብዙ ችግር ባለብን ወቅት አንተ በዚህ አካባቢ ደርሶ የማይታወቅ የፓርቲ ልሳንና የሌላ ፓርቲ ጋዜጣ ከእነሱ ፓርቲ ውጭ የሆነ ማለት ነው አንተ በማከፋፈለ አንተ ራሱ ስር ሳይሆን ሞት ይጠብቃል የሚል ማስፈራሪያ እንደደረሳቸው ነው። ከወረዳ አስተዳዳሪው ከአቶ ጌቱ ቡሊያ የሚባሉ ናቸው። የደራሼ ወረዳ አስተዳዳሪን አቶ ጌቱ ቡሊያን በአካባቢው ተፈጽሟል ስለተባለ ጉዳይ ላናግራቸው በጽህፈት ቤቱ ስልክ ደውዬ አግኝቻቸው ነበረ። ስልኩ ስለሚንጫጫ ሊሰሙኝ እንዳልቻሉ ገልጸው ጥቂት ቆይቼ እንድደውል ነገሩኝ። ለሁለተኛ ጊዜ ስደውል ስልኩ ባይነሳም፣ ደጋግሜ ስሞክር የአንዲት ሴት ድምፅ አቶ ጌቱ እንደወጡና አሁን ላገኛቸው እንደማልችል ነግሮኛል። ሙከራዬን ነገም እቀጥላለሁ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ I'm